ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 2 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምን አመሻችሁ? ጤና ይስጥልን እንደምናመሻችሁ አስተናጋጆቻችሁ እኔ አዲሱ አበበና እኔም ሶሎሞን አባተ ነን ካለፈው እሁድ ጀምሮ የደቡብ ክልል ነዋሪዎች የሆኑ ኢትዮጵያውያን እርስ በርስ እግር ለእግርና አንገት ለአንገት በገመድ ታስረውና እንግልት ደርሶባቸው የሚያሳዩ ዘገባዎችና ፎቶግራፎች በማኅበራዊ ሚዲያ ሲሰራጭ ሰንብቷል የመንግሥት ባለሥልጣን አነጋግረናል አሁን እንደዛ ለምን ጠይቅኛለሽ? እኛ እናጣራለን። አሁን አጣርተን ይህን ያደረገ ሰው አለ ካለ ለምን አረገ የሚለውን ነገር እናጣራለን። የደቡብ ክልል ፖሊስ ኮሚሽነር አቶ ፍሰሃ ጋር ረናቸው የሰማችኋቸው በአብይ ርዕስ ዘገባለን አርዕስተ ዜናውን አዲሱ ያሰማናል። ባለፉት አራት ወራት ውስጥ ኦሮሚያ በተካሄደ ተቃውሞ 270 ሰዎች እንደሞቱ ተገለጠ። የደቡብ ሱዳን መንግስት አስከፊና መጠነ ሰፊ የመብት ረገጣ እየፈጸመ ነው። ሊቢያ ውስጥ ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን ቁጥሩ አይሏል። የሚሉ ዋና ዋናዎቹ ናቸው። እንደዚሁም የኦሮሚያን ጉዳይ አስመልክቶ ዋሽንግተን ዲሲ እና በአውሮፓም ጀርመን ውስጥ የተካሄዱ ሰላማዊ ሰልፎች ሌሎችም ዘገባዎችን አጠቃለናል ይዘናል። በምሽቱ ዝግጅታችን አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ቀደም ሲል እንዳልነው ባለፉት አራት ወራት ውስጥ ኦሮሚያ ውስጥ በተነሳው ተቃውሞ ምክንያት የተገደለው ሰው ቁጥር 270 ነው ሲሉ የኦሮሞ ፌዴራላዊ ኮንግረስ መሪዎች አስታወቁ። የኢህአደግ መንግስት በቃል የሚገልጸውን በተግባር ማሳየት አለበት ሲሉም የኦፌኮ መሪዎች ያሳስባሉ። ጉዳት የደረሰባቸው ዜጎችም ካሳ እንዲከፈላቸው ጠይቀዋል። ከአዲስ አበባ መለስካቸው ዘገባ ይኖረዋል፣ በመጽሔቱ ክፍለ ጊዜ ይቀርባል። የደቡብ ሱዳን መንግስት አስከፊና መጠነ ሰፊ የመብቶች ረገጣ ይፈጽማል ሲል የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አስታወቀ። የሰብዓዊ መብቶች ቢሮው ዛሬ አርብ አዲስ ባወጣው ሪፖርቱ መንግስቱና በውዝግቡ የተጠመዱ ወገኖች በሙሉ በሰላማዊ ህዝብ ላይ ብርቱ የመብቶች ጥሰት እንደሚፈጽሙና ይህንንም ኃላፊነት ሊወስዱ እንደሚገባቸው አመልክቷል። በተለይም ባለፈው አመት ከሚያዝያ እስከ መስከረም ባሉት ወራት በሴቶች ላይ የተፈጸሙት የ ግዳጅ ወሲቦች እጅግ ዘግናኝ እንደነበሩም በድርጅቱ ሪፖርት ውስጥ ተጠቅሷል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ኃላፊ ዘይድ ራአድ አል ሁሴን በሪፖርቱ ውስጥ የተጠቀሱት ጥሰቶች ለናሙና ያህል ብቻ እንደሆኑ አመልክተው ዝርዝሩን ለተመለከተ ግን የዓለማችን ከፍተኛው የመብቶች ጥሰትና የመብቶች መጓደል ሊባልም ይችላል ብለዋል። ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን አባላት ሊቢያ ውስጥ መከማችታቸው በብዛት መኖራቸው ተገለጠ። የዩናይትድ ስቴትስ የስለላ ድርጅት ባለሥልጣናት እንደገለጹት ከሆነም ሊቢያ ውስጥ የሚገኙት እስላማዊ ተዋጊዎች በ6500 እጥፍ አድገዋል። ቡድኑም እዚያው ሊቢያ ውስጥ ወሳኝ የሆኑ ስፍራዎችን እንደተቆጣጠረ ተረጋግጧል። አንዳንድ ተንታኞች ሲናገሩ የሊቢያ ፖለቲከኞች ህብረት ስለሌላቸው እንጂ ወደ አንድነት ቢመጡ እስላማዊ ነውጠኞችን መገደብ ቀላል በሆነ ነበር ይላሉ። ከአፍሪቃ የረጅም ጊዜ መሪዎች አንዱ የሆኑት የአንጎላው ፕሬዚዳንት ጆሴ ኤድዋርዶ ዶስ ሳንቶሽ የያዙት ስልጣን ዘመን ሲያበቃ ማለትም በአውሮፓውያኑ የዘመን አቆጣጠር በ2018 ዓ ምት የዛሬ ሁለት ዓመት አካባቢ ማለት ነው ከፖለቲካው ዓለም እንደሚገለሉ አስታወቁ። ዶሽ ሳንቶሽ ዛሬ ለገዢው ኤምፒኤልኤ ፓርቲ አባላት ዋና ከተማይቱ ልዋንዳ ውስጥ ሲናገሩ ከ2018 ዓ ም በኋላ ምንም አይነት ንቁ የፖለቲካ ተሳትፎ አላደርግም ማለታቸው ተደምጧል። ይህንን የወሰኑበት ምክንያት ይህንን የወሰኑበትን ምክንያት ግን አላብራሩም። አንጎላን በአውሮፓውያኑ የዘመን አቆጣጠር ከ1979 ዓ ም ጀምሮ የመሩት የ73 ዓመቱ ዶስ ሳንቶሽ በብዙ ሀያሲያን በሙስና ይታማሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በወቅቱ የፍልሰተኞች ቀውስ የአውሮፓ ሕብረት ለፈጸመው ስህተት መቄዶንያ 28 ሚሊዮን ዶላር እንድትከፍል ተገደደች ሲሉ ፕሬዝዳንቷ ተናገሩ። ፕሬዝዳንት ጆርጅ ኢቫኖቭ ከጀርመኑ ጋዜጣ ብልድ ጋራ ባካሄዱት ቃለ ምልልስ በፍልሰተኞች መበራከት የተነሳ አገራቸው ከፍተኛ ችግር ውስጥ እንደገባቸው አመልክተው ይህም መቄዶንያ ውስጥ ብሔራዊ ቀውስ እስከማወጅ መደረሱን ተናግረዋል። ፕሬዝዳንቱ አክለውም መቄዶንያ ከፍልሰተኞች ላይ ወደ ዘጠኝ ሺህ ያህል የተጭበረበሩ ወይም የተሰረቁ ፓስፖርቶችን እንደያዘች ጠቅሰው ጀርመን ልታጋራን የሚገባውን መረጃ ማጓደሉ የኪሳራችን ምክንያት አንዱ ነው ብለዋል። አክራሪ እስልምና፣ የውጭ ፖሊሲና ንግድ ዋና ዋናዎቹ የትናንት ማታው የሪፐብሊካን ፓርቲው ፕሬዝደንታዊ እጩ ተወዳዳሪዎች ትኩረት ነበሩ። ይህ ትናንት በአራቱ መካከል የተካሄደውና ካለፉት ውድድሮች አኳያ ጨዋነት የተላበሰ ነበር የተባለው ክርክር ከቀጣዩ የማክሰኞ ወይም ሱፐር ቱስደይ ወሳኝ ክርክር በፊት የተደረገ መሆኑም ነው። አራቱም ተወዳዳሪዎች የኢሚግሬሽን ሕግ መሻሻል እንዳለበት የጋራ ስምምነት የያዙ ሲሆን ከአሜሪካውያን ላይ የሥራ ዕድልን የሚሻሙ የውጭ ዜጎችን በመገደብ የጋራ አቋም ይዘዋል። ከዚሁ ጋር በተያያዘ የአንጎላና የአንጎልና የህብለ ሰረሰር ቀዱ ሕክምና ባለሙያው ቤን ካርሰን ከውድድሩ መውጣታቸው የሚታወቅ ሲሆን ለዶናልድ ትራምፕ ድጋፍ መስጠታቸውም ታውቋል። በመጨረሻም የቀድሞዋን ቀዳማዊ ትመቤት ናንሲ ሬገንን ለመጨረሻ ጊዜ ለመሰናበት የፖለቲካ መሪዎች፣ ጋዜጠኞችና አርቲስቶች ዛሬ በካሊፎርኒያዋ ሲሚ ቫሊ ተሰባስበዋል። የቀድሞ ፕሬዝዳንት ሮናልድ ሬገን ባለቤት ናንሲ ሬገን ባለፈው እሁድ ነው በ94 ዓመታቸው ከዚህ ዓለም በሞት የተለዩት። በቀብሩ ስነ ስርዓት ከተገኙት መካከል የአሁኗ ቀዳማዊ ትመቤት ሚሼል ኦባማ፣ የቀድሞው ፕሬዝዳንት ጆርጅ ደብልዩ ቡሽ እና የእሳቸው ባለቤት ቀዳማዊት እመቤት ሎራ ቡሽ፣ የቀድሞ ውጭ ጉዳይ ሚኒስትር ሂለሪ ክሊንተን፣ የቀድሞ የካሊፎርኒያ አገረ ገዢ አርኖልድ ሽዋዚንገር እና ለረጅም ጊዜ የሰሩና በተለይም በፕሬዚዳንት ሬገን የስልጣን ዘመን ያገለገሉ ወይም የዘገቡ ጋዜጠኞችም ይገኙባቸዋል። አድማጮች ለሰዓቱ ያለን አጠር ያለ ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 2 2008 ዓ ም ምሽት ፕሮግራም ነው። መንስኤው እንግዲህ ኤልኒኖ አንዱ መሆኑ ምንም አጠያቂ ባይሆንም ሁሉ ነገር በኤልኒኖ ዙሪያ ብቻ ይሽከረከራል ማለት አይቻልም። ምክንያቱም አንዳንድ መሰራት የሚገባቸው ነገሮች ቀድሞ ተሰርተው ቢሆን፣ ቀድሞ ታስቦበት ቢሆን ሙሉ በሙሉ ማስቀረት እንኳን ባይቻል ሁኔታውን በተወሰነ ደረጃ መቀነስ ይቻል ነበር ብሎ መደምደም ይቻላል። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰር ዶክተር ካሳሁን ብርሃኑ ናቸው። ለምሽቱ ለጥያቄው መልስ እርሳቸውና ሌሎችም ምሁራን ይቀርባሉ። ይሄ በኢህአዴግ ቁመት የተሰራ የዲሞክራሲ ጥብቆ በክቶታል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መረራ ጉዲና ናቸው። ኢህአዴግ በራሱ ቁርጠኛ የሆነ አቋም መውሰድ አለበት። በአሁኑ ጊዜ ቁርጠኝነቱ ምንድነው? ለህዝብ የሚያስብ ከሆነ ይችን አገር አንድነት ለመጠበቅ በራሱም በኩል የሚያስብ ከሆነ ካሁኑ ካለምንም ቅድመ ሁኔታ ከሁሉም ተቃዋሚዎች ጋር ከህዝብ ጋር መወያየትና ሰላማዊ ሁኔታ መፍጠር መቻል አለበት። ሁለተኛው ህዝብ ያቀረባቸው ጥያቄዎች፣ በሰላማዊ መንገድ የጠየቃቸውን ነገሮች ሁሉ ከህዝብ ጋር ተቀራርቦ ሰላማዊ በሆነ መንገድ ለመፍታት መሞከር። እኚሁ ደግሞ የኦፌኮ ምክትል ሊቀ መንበር አቶ ሙላቱ ገመቹ ናቸው። በመጽሔት ዘገባ አለን። እስከ ምሽቱ አራት ሰዓት አብራችሁን ቆዩ አድማጮች። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ እንሸጋገራለን። ቀዳሚው የዕለቱ አብይ ርዕስ ነው፣ ካለፈው እሁድ ጀምሮ የደቡብ ክልል ነዋሪዎች የሆኑ ኢትዮጵያውያን እርስ በርስ እግር ለእግርና አንገት ለአንገት በገመድ ታስረውና እንግልት ደርሶባቸው የሚያሳዩ ዘገባዎችና ፎቶግራፎች በማኅበራዊ ሚዲያ ሲሰራጩ ሰንብተዋል። ፎቶግራፎቹ በማኅበራዊ ሚዲያ ላይ ከወጡ በኋላ የታሳሪዎቹ ማንነት ሲያጨቃጭቅ ሰንብቷል። በአንድ በኩል ደቡብ ሱዳናውያን ናቸው የሚሉ ከሌላ ወገን ደግሞ የለም የሱርማ ጎሳ አባላት የሆኑ ኢትዮጵያውያን ናቸው፣ የያዟቸውም የኢትዮጵያ ፖሊስ አባላት ናቸው የሚሉ ተሰምተዋል። የደቡብ ክልል ፖሊስ ኮሚሽነር አቶ ፍስሐ ጋረደውን ጽዮን ግርማ አነጋግራ ተከታዩን ዘግባለች። ደቡብ ፖሊስ በሚል መኪና ላይ የተጫኑ አራት ወንዶች ናቸው ግንባራቸው ከንፈራቸውና የተወሰነ አካላቸው ክፍል ደማምቷል። ሰውነታቸው በአቧራ ተለውሷል። አንዱ ከአንዱ ጋር እግራቸው በገመድ ታስሯል። የአንደኛው አንገት ከአንደኛው እጅ ጋርም በሌላ ገመድ ጠብቆ ታስሯል። መኪናው ላይ ባለ አግዳሚ ወንበር ላይ ተጠጋግተው ተቀምጠዋል። ከኋላቸው መሳሪያ የታጠቁ ወታደሮች መኪናው ላይ ቆመዋል። ከፊት ያለው ሰው በስልክ ፎቶ እያነሳቸው ይመስላል። እንዲህ ያለ ይዘት ያለው ፎቶግራፍ በማህበራዊ ሚዲያ ላይ የተለቀቀው ከእሁድ ጀምሮ ነው። ይህን ፎቶ የተመለከቱ በርካቶች ድርጊቱን በመኮነን ሲቃወሙ፣ ሌሎች ደግሞ ይህ በሱዳን እንጂ በኢትዮጵያ የተፈጸመ አይደለም በሚል ሲከራከሩ ቆይተዋል። ድርጊቱ የተፈጸመው በቤንች ማጂ ዞን በሱርማ ወረዳ የሚኖሩ የሱርማ ብሔረሰብ አባላት ላይ ነው የሚል ግምት ስለነበር ስለ ሁኔታው ያውቅ እንደሆን አንድ የሱርማ ተወላጅን ደውለን አነጋገርናቸው። እኚህ ነዋሪ ስለ ተጠቀሰው ጉዳይ ምንም ዝርዝር ነገር እንደማያውቁ ገልጸው በሱርማዎችና በደቡብ ኦሞ ዞን ኛንጋቶም ወረዳ በሚኖሩ የኛንጋቶም ብሔረሰብ አባላት መካከል ሁሌም ግጭት እንዳለ በተለይ ደግሞ እንደዚህ የበጋ ወራት ሲኖር ግጭቱ እንደሚባባስ ገልጸው የግጭቱ መነሻ እርስ በርስ የሚደረግ የከብት ዘረፋ ነው ይላሉ። ምናልባት እኛ ጋቶም ሱርማ ካገኙ ሱርማ ይገላሉ። ሱሪ እኛ ጋቶም ካገኙ እኛ ጋቶም ይገላሉ። እንደዛ ነው። ቶር በጣም ከባድ ጦርነት ነው። እርሳቸው በሚያውቁት በዚህ ጉዳይ ላይ ፖሊስ ጉዳዩን ለመዳኘት ከመጣና መሀል ከገባ ወንጀለኛ ነው ያለውን በገመድ አስሮ መውሰድ ለእርሳቸው በቀላሉ የሚታይ የተለመደ ተግባር ነው። እሱ ቡሜ እነሱ ጋር ምናልባት አላውቅም፣ ግን ሱሪ ላይ ሲፋት ያ ያ እንትን ካገኙ በቃ

ነዋሪነታቸው እዚህ ዋሽንግተን የሆነ ዶክተር ፍጹም አቻሜለህ የተባሉ የሕግ ባለሙያ የተሰራጨውን ፎቶ ማየታቸውን ገልጸው ድርጊቱ የሰው ልጅ ሰብአዊ መብትን በእጅጉ የሚጻረር ነው ይላሉ። ይሄ ሰውን እንደ ከብት በእንደዛ አይነት ሁኔታ አስተሳሰሩ እንደ ከብት መኪና ላይ ጭነዋቸው እንደገና የግማሹ እጁ ነው ከሌላው እጅ ጋር የታሰረ፣ የግማሹ አንገቱ ላይ እንደዚህ አይነት ሁኔታ ዛሬ የዓለም ወደ ሌላ በሚጓዙበት ሁኔታ ሰውን በእንደዚህ አይነት ሁኔታ አስሮ መውሰድ በጣም የሰውን ክብር የሚነካ ብዙ የሰብአዊ መብት ውሎችን የሚጥስ ኢትዮጵያንም የሚያሳፍር ኢትዮጵያኖችንም የሚያሳፍር ስራ ነው። እነዚህ ሰዎች ወንጀለኛም እንኳን ቢባሉ በእንደዚህ አይነት ሁኔታ መቀጣት የለባቸውም። ግን ገና ወንጀለኛም ሳይባሉ ገና ስለተያዙ ብቻ በእንደዚህ አይነት ሁኔታ እነሱን ማንገላታት በጣም የሚያሳፍር የሚያሳዝን ነገር ነው። የደቡብ ክልል ፖሊስ ኮሚሽን ኮሚሽነር አቶ ፍስሀ ጋረደው ድርጊቱ የተፈጸመው እርሳቸው በሚመሩት ክልል ስር መሆኑን በመጥቀስ ላቀረብንላቸው ጥያቄ ኢንፎርሜሽኑን እኛም ሰምተን፣ እኔም ለተወሰኑ ጊዜያት በኦፊሴ ውስጥ አልነበርኩም መስክ ስራ ላይ ነበርኩና አሁንም ወደ ኦፊስ አልተመለስኩም። ይሄን ነግረውኝ ቼክ እየተደረገ ነው ቲም ኦርጋናይዞ ነው ቴኪ እየተደረገ ነው። እኛ የተጣራ ነገር በሚገኝበት ጊዜ ኢንፎርም እናደረጋቸዋለን። ድርጊቱን የፈጸሙትን ታጣቂዎችስ ለይታችኋል ወይ በሚል ላቀረብን ላቸው ጥያቄ እሱን አላወቅንም፣ ስላላወቅን ነው አሁን ገና እያጣራን ያለነው። በአካባቢው አለ ስለሚባለው ግጭት ጠቅሰን ሰዎቹን በዚህ ሁኔታ ሊያሳስራቸው ያበቃው ምክንያት ምን እንደሆነ የተጠየቁት ኮሚሽነር ምንም የምናውቀው ግጭት የለም በአካባቢው አንድ የምናውቀው ነገር ምንድን ነው ኦሞ አካባቢ በጣም ከፍተኛ የስኳር ፕሮጀክት ፋብሪካ በኦሞ ወንዝ ማዶ ግራና ቀኝ እየተካሄደ ነው። በዚህ አካባቢ በርካታ የኦሞን ቫሊ ተከትሎ በሚሰራው ልማት ላይ በዛካ ያሉ አርብቶ አደሮች በሙሉ ፓርቲስፔት ይደረጋሉ። የመጀመሪያ ስራ ወደ ኢሪጌሽን የመስኖ ሲስተም እነሱን የማስገባት ስለሆነ ሁሉም በዛ ዙሪያ ያሉ አርብቶ አደሮች በፈራ መንደር በምናምን በምናምን እየተሳተፉ ነው። የተወሰኑ ደግሞ እንደዚሁ በዚህ አካባቢ የሚደረገውን የልማት እንቅስቃሴ ላይ የሚሳተፈውን ሰው መንገድ ላይ የሚዘርፉ፣ አንዳንድ ቦታ ላይ በኮንስትራክሽን ስራ ላይ ያለውን ሰው ነጥቀው የሚሄዱ ገለው የሚሄዱ የሆኑ ግሩፖች አሉ እዛ ከሚንቀሳቀሱ በተለያየ ጊዜ ከዛ ውጭ ግን ከህብረተሰብ ጋር የሚፈጠር ግጭት በአካባቢው የለም። በምን መንገድ የተከሰተ ነገር አለ የለም የሚለውን ነው አሁን ቼክ እያደረግን ያለ ነው እንጂ ግጭት የለም። ፎቶን አይተውት እንደሆነ የተጠየቁት ኮሚሽነሩ ፎቶን ማየታቸውን አረጋግጠው ፎቶን ሲያው ምን እንደተሰማቸው ሲጠየቁ አሁን እንደዛ ለምን ጠይቅኛለሽ? እኛ እናጣራለን። አሁን አጣርተን ይህን ያደረገ ሰው አለ ካለ ለምን አደረገ የሚለውን ነገር እናጣራለን። የተጣራ ነገር ሳውቅ ብነግርሽ ይሻላል። የደቡብ ፖሊስ ኮሚሽነር አቶ ሲሳይ ጋረደው በኮንሶ አለ ስለተባለው የመብት ረገጣ የሲዳማ አርነት ንቅናቄ ወይም ሲያን ደረሰብኝ ስላለው በደልና በአርባ ምንጭ ተከስቷል ስለተባለው የአጣዳፊ ተውከትና ተቅማጥ ወይም አተት ወረርሽኝ ጠይቄያ ቸዋለሁ እርሳቸው የሰጡትን ማብራሪያ ከሰብአዊ መብት እና የሕግ ባለሙያ አስተያየት ጋር ይዤ በነገው ፕሮግራም እመለሳለሁ። ከአሜሪካ ድምፅ መጽሔትን ነው እያዳመጣችው ያላችሁ። የተከበራችሁ አድማጮቻችን፣ የሰማችሁት የዕለቱ አብይ ርዕስ ነው። የትንታሪው መጽሔት ይቀጥላል። ከኦሮሚያ ጉዳይ ጋር የተያያዘ ሰላማዊ ሰልፍ ዛሬ ዋሽንግተን ዲሲ ውስጥ በዋይት ሀውስ ቤተ መንግስትና በውጭ ጉዳይ መስሪያ ቤቱ ደጆች ላይ ተካሂደዋል። ሰልፉን የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ሶራ ሀለኬ ተከታትሎታል። ወደ ስቱዲዮ ከመግባቴ ከጥቂት ደቂቃዎች በፊት ሶራን እዚያው ሰልፍ ላይ እያለ በስልክ አግኝቼው ነበር። ሶራ የት ነው አሁን ያለው? ሰለሞን፣ ያለሁት የውጭ ጉዳይ መስራ ቤት ወለም የሰ ዲፓርትመንት ተምሎ ቦታ ነው ያለ ነው ነው ነው ቤተ መንግስት ላይ። በስንት ሰዓት ነው የተጀመረው ሰልፉ? ሰልፉ ወደ አስር ተኩል ነው። በዚህ ሀገር አቆጣጠር ከጠዋቱ አራት ሰዓት ተኩል ከጠዋቱ አራት ሰዓት ተኩል አካባቢ ጀምረው ነው የተጀመረው። ስንት ሰው ይሆናል እዛ ሰልፍ ላይ እየተገኘው እና ኬት ኬት ነው የመጡት? እንደምገምተው ፖሊሶችንም ጠይቀ እንደነገረው ወደ አንድ ሺህ የሚሆኑ ሰዎች ነው እዚህ ቦታ የተሰባሰቡት። ምክንያቱም ከዋይት ሀውስ ጀምሮ እስከዚህ የተሰባሰቡ ብዙ ስለሆነ ወደ አንድ ሺ ይጠጋሉ የምል ነው። የተሰባሰቡት ከተለያዩ ስቴቶች ነው ወይም ከተለያዩ ኦሃዮ ሰው አግኝቻለሁ፣ ከዲሲ አግኝቻለሁ፣ ከሚኒሶታ፣ ከቨርጂኒያ ከቦስቶን ሰው አግኝቻለሁ ከአይዋ ሰው አግኝቻለሁ ከተለያዩ ቦታ ነው ተሰባሰቡ ማለት ከዩናይትድ ስቴትስ ግዛቶች ማለት ነው ዩናይትድ ምንድን ነው ጥያቄያቸው ለመሆኑ ከአስተባባሪዎቹ መካከል አጠገብ ያሉ ሰዎች አሉ አዎ ልታነጋግረው ትችላለህ እሺ ጤና ይስጥልኝ እንደምን አመሹ ጤና ይስጥልኝ የት ነው አሁን ያላችሁት አሁን አሜሪካን ስቴት ዲፓርትመንት ያለ እንዴት ነው ይህን ሰልፍ ያዘጋጃችሁትና ያስተባበራችሁት ይህንን ስልት አስተባበር ነው የተለያዩ የኦሮሞ ስብት ድርጅቶች በዋሽንግተን ዲሲና አካባቢ ለገኑት እንዲሁም በነወቅ አሜሪካ የሚገኙ የኦሮሞ ማህበረሰብ አምብሬላ ድርጅት ነው ይህንን ያቋቋመ ያዘጋጀ ነው። በአሁኑ ጊዜ በኦሮሚያ እየተካሄደ ያለውን የጀኖሳይድ በኢትዮጵያ መንግስት እየተካሄደ ያለውን ጀኖሳይድ በመቃወም እና ይህንን የአሜሪካ መንግስት እንዲያስቆም ለመጠየቅ ነው። እናንተ ይሄንን አሁን እየታየ ያለውን ሁኔታ ጄኖሳይድ ወይም ደግሞ የዘር ፍጅት ብላችሁ ነው የምትጠሩት? እንዴ ያው ይህ የዘር ፍጅት ነው መንግስት ራሱ የኢትዮጵያ አናሳው እና አምባገነኑን መንግስት የህዝብን ጥያቄ በሰላማዊን በሰላማዊ መንገድ መፍታት አቅቶት በቅርቡ ያወጀው የማርሻል ሎ መሰረት እያካሄደ ያለውን ግፍና ፍጅት መቃወም ነው ወይም በአለም የታወቀ ነው። እንግዲያው ስካሁን የተከፈ የሆኑ ስለሆነ የምን ለውቃሙ ያካል ስንት ሰው ተገኝቷል? ሰልፋችሁ ላይ እስከ አሁን እስከ አንድ ሺህ ይሆናል በግምት። ከዚህ ሌላ ያው በአሁኑ ጊዜ በኦሮሚያ ላይ የተካሄደ ያለውን የኦሮሚያ ተማሪዎችና ገበሬዎችን ጥያቄ በሀይል በመለስ ድግት ከማድረጉም በተጨማሪ ገበሬውን ከቀየው ከመሬቱ በማፈናቀል እስካሁን ቀደም ስራ የነበረውን እንዲያቆም ህዝብን ማሰቃየት፣ ማሰር፣ ከቤቱ ማፈናቀል እንዲያቆም፣ በአጠቃላይ ለኦሮሞ ህዝብ ጥያቄ በሰብአዊ መንገድ መፍትሄ እንዲገኝለት የአሜሪካ መንግስት በኢትዮጵያ መንግስት ላይ ጫና እንዲያሳርፍ እየጠየቀ ነው። እሺ፣ አመሰግናለሁኝ፣ ሶራ። ሌሎችም ያነጋገርካቸው ሰዎች ነበሩ በዚህ ሰልፍ ላይ የተሳተፉ? አዎ ሌሎች ያነጋግረኳቸው ሰዎች ነበሩ። ዋይት ሀውስ ሲመከት ነው ደግሞ ስታት ዲፓርትመንት ወደ ውጭ ጉዳይ ሚኒስትር ቢሮ ነው የምትሉት፣ ምንድን ነው የምንጠብቀው? እንግዲህ ይህ ደግሞ መቼም ሳይሰሙ አይቀርም። ያ ያሉ በየቀኑ ያ ያሉ ይሄ ነገር እየሰማችሁ ጸጥ አትበሉ። እየሰማችሁ ይሄ ነገር እየተደረገ ሰላም እንዳ ከዛ መንግስት ጋር አትቁሙ ነው እኛ የምንለው። ወይ ደግሞ እንዲያስተካክል ጠይቁ ነው ጥያቄያችን። አመሰግናለሁ። ስሜ ገነት ሰልገን ይባላል። የመጣሁት ከዋሽንግተን ዲሲ ኦሮሞ ኮሚኒቲ ነው። የመጣውበት ምክንያት ጭፍጨፋና አላግባብ የሆነ በወጣቶች፣ በአዛውንቶች፣ በህጻናት እና በጠቅላላ የኦሮሞ ህገወጥ የሆነ መጨፍጨፍ፣ ማፈን፣ መግደል በኦሮሚያ ምድር ላይ በኢትዮጵያ መንግስት በሚደረገው አላግባብና ከዓለም ህግ ውጪ የሆነ ተጽዕኖን በመቃወም ለአዲስ አበባ ዩኒቨርሲቲ ተማሪዎች መገደል፣ መታሰር፣ መታፈን የተከበረው የሰው ነፍስ አላግባብ በመጥፋት ላይ ያለ ስለሆነ ድምፅ ለሌላቸው ወጣቶች፣ አሮጊቶች የሚደረገው ስርአት አጸያፊና ለሰሚም ዘግናኝ የሆነ ስለሆነ ያንን ለመቃወም ነው መጣሁት። በሌላ በኩል ደግሞ ከተለያዩ የአውሮፓ ሀገሮች መሰባሰባቸውን የገለጹ ኢትዮጵያውያን ጀርመን ዋና ከተማ በርሊን ውስጥ ሰልፍ ወጥተዋል። በፓርላማውና በውጭ ጉዳይ መስሪያ ቤቱ ፊት ለፊት ነው የተሰለፉት። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ትጁቤ ኩሳ ማምሻውን ደውላ ከሰልፈኞቹ አንዷን አነጋግራ ነበር። ስሜ ሙሉ አብዲሳ እባላለሁ። በጀርመን ሀገር በበርሊን ከተማ ውስጥ ነው የምኖረው። በዛሬው ዕለት የ ኦሮሞ ኮሚኒቲ አባላት ማለትም የበርልን ኮሚኒቲ፣ ፍራንክፈርት፣ ባይር ሙንሽን፣ እንዲሁም ዴዘልዶርፍ የተለያዩ ከተሞች ውስጥ የሚገኙ የኮሚኒቲ አባላት በዛሬ ዕለት በአገር ቤት ውስጥ የመደረገውን ጭፍጨፋና የግፍ ግድያ በመቃወም በተደረገ ሰልፍ ላይ ነው የተገኘሁት። በዕለቱ የተገኙት የኮሚኒቲ አባላት ብዛት ወደ አምስት መቶ የሚጠጉ ሲሆኑ በአጠቃላይ ግን በዛሬው ዕለት በተደረገው የሰላማዊ ሰልፍ ላይ በአሁኑ ጊዜ በኢትዮጵያ ውስጥ በተለይም በኦሮሚያ ክልል የሚደረጉ የኦሮሞ ተማሪዎች፣ የኦሮሞ ገበሬዎች፣ የኦሮሞ አጠቃላይ ማህበረሰብ በዚህ በወያኔ አገዛዝ የሚያደርገውን ግፍና የመብት ረገጣ ጥያቄ ያቀረቡትን ለሰላማዊ ሰልፍ የወጡትን ህዝብ በጥይት በመደብደብ ህጻናት ሳይል፣ እርጉዝ ሴቶች ሳይል፣ ገበሬ ሳይል፣ ሁሉንም በመጨፍጨፍና በመግደል አጋዚ እና በፌዴራል ፖሊስ መከላከያ ሰራዊት በአሁኑ ሰዓት ህዝቡን እያሰቃየ ስለሆነ ይህንኑ ድምጻችንን ድምፅ ለሌለው ህብረተሰባችን ህዝባችን ለማሰማትና የዲፕሎማሲያዊ ስራዎችን በመስራት ያቀረብነው ጥያቄ ዋናው ጥያቄያችን የጀርመን መንግስት እኛ እዚህ ጀርመን ውስጥ ያለነው የኦሮሞ ጀርመን ዜጎች ሰርተን ለጀርመን መንግስት የምናስገኘው ግብር ቀረጣለን። እኛ በከፈልነው ቀረጥ ለዚህ ለጨፍጫፊ መንግስት እርዳታ እያደረገ እንደገና በዚህ በገንዘባችን ህዝባችንን እየገደለ ስለሆነ ያንን የሚያደርገውን እንዲያቁም የአውሮፓ ፓርላማ ባስተላለፈው መሰረት እርዳታ እንዲያቁም ዲሞክራሲ ስለሌለ፣ በሀገር ውስጥ የዲሞክራሲያዊ መንግስት እንድቋቋም እንዲያደርግ የኦሮሞ ህዝብ ራሱን በራሱ እንዲያስተዳድር ፍትህ ስለሌለ፣ ፍትህ እንድኖር አገሪቱ ውስጥ ሰላም ስለሌለ፣ ሰላም እንድኖር ይሄንን ጫና እንዲያደርግና የኢትዮጵያ መንግስት እንዲያስገድድ የሚያደርገውን እርዳታ እንዲያቆም እና በአሁኑ ሰዓት በዛ ውስጥ ያለውን የወታደራዊ አገዛዝ በአስቸኳይ ወታደሩ ከኦሮሞ ክልል ወጥቶ ወደ ወደ ጦር ካምፑ እንድመለስና አስቸኳይ ጊዜያዊ መንግስትና አስቸኳይ የሆነ ሰላማዊ ወይንም ደግሞ የምርጫ ሂደት እንድደረግ ትልቁ ጥያቄ እንደሆነ ለማቅረብ ወኔና በጥሩ ሁኔታ ነው የኦሮሞ ያቀርበው የሆነ እንግዲህ የዛሬ ሁኔታ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት ለፓርላማቸው ባቀረቡት የመንግስታቸው የስድስት ወር የስራ አፈጻጸም ሪፖርት ወቅት ኦሮሚያ ውስጥ ለተፈጠረው ሁኔታ ኃላፊነቱን የሚወስደው መንግስታቸው መሆኑን አስታውቀው ይቅርታ መጠየቃቸው ተዘግቧል። በሌላ በኩል ባለፉት አራት ወራት ውስጥ ኦሮሚያ ውስጥ በተነሳው ተቃውሞ ምክንያት የተገደለው ሰው ቁጥር 270 ነው ሲሉ የኦሮሞ ፌዴራላዊ ኮንግረስ መሪዎች ዛሬ አስታውቀዋል። የኢህአደግ መንግስት በቃል የሚገልጸውን በተግባር ማሳየት አለበት ሲሉም የኦፌኮ መሪዎች አሳስበዋል። ጉዳት ለደረሰባቸው ዜጎችም ካሳ እንዲከፈላቸው ጠይቀዋል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው። የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት ዶክተር መረራ ጉዲናና አቶ ሙላቱ ገመቹ ትናንት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተለይ በኦሮሚያ ክልል በሚታየው ቀውስ ላይ የሰጡትን አስተያየት አልተቀበሉትም። የኦፌኮ ፕሬዚዳንት ዶክተር መረራና ምክትል ፕሬዚዳንቱ አቶ ሙላቱ ገመቹ በተለይ ለቪኦኤ በሰጡት ምላሽ ሁልጊዜ እንደሚስተዋለው የጠቅላይ ሚኒስትሩ የትናንት ንግግራቸው ኢህአዴግ በተግባር ከሚያከናውነው የሚቃረን ወይም የማይገናኝ እንደሆነ ይከራከራሉ። በተለይ ዶክተር መረራ እንደገለጹት ኢህአዴግ ጥፋቱን አምኖ በተግባር ደግሞ ሌላ ነገር ማድረግ የቅርብ ጊዜ ፈሊጡ ሆኗል ይላሉ። ይሄ ስተት ማመን ግን ያንኑ ስራ መቀጠል ምንም እኮ የተወሰደ ህዝብ የሚያቅና እኛ እያየን ያለ ምንም ነገር የለም። ተግባር ነው ዋና ፈተና ደግሞ ተግባሪ ማለፍ ነው። በአፍ የፈለጉትን ነገር እንትን ብሎ ገብቶ ደግሞ ህዝቤን እና አጭበርብር ካልሆነ በስተገር የአፍ ምንድ ነው የሚባለው የህዝብ ግነት ሥራ ችግሮችን አይፈታም። በተግባር ግን ኢህአዴግ ላለፉት 24 25 ዓመታት ከተጓዘበት መንገድ አንድ ስንዝር አልተንቀሳቀሰ ተቃዋሚ ማሰር፣ ማንገላታት ህዝቡን መግደል፣ ማሰር፣ ማፈን እነዚህ ሁሉ ቀጥሎበታል። ዶክተር መረራ አክለውም ዛሬ ድርጅታቸው ያሰራጨውን የጽሁፍ መግለጫ በመጥቀስ በኦሮሚያ ክልል ላለፉት አራት ወራት የዘለቀው ፖለቲካዊ ቀውስ ዛሬም እንደቀጠለ ጠቅሰው ኢህአዴግ ይህንኑ በተመለከተ ለቀውሱ በተለያየ ጊዜ የተለያዩ ምክንያቶችን ሲሰጥ እንደነበረ አስታውሰዋል። ይሁንና በዜጎች ላይ እየተፈጸመ ነው ያሉት በደል እንደቀጠለ ነው ሲሉ ያብራራሉ። በአንድ ወገን የሙታን ቁጥር እኮ ከ27 እኛ እንኳን ባለን ሊስት ከ27 ቦዲ ካውንት ቁጥር፣ የሬሳ ቁጥር ከ27 በላይ ንጹሐን ዜጎች ሞቷል። ከ27 አንድ ጊዜ ብቻ አይደለም፣ ለአራት ወር የቀጠለ 27 በላይ ግድያው ቀጥሏል እኮ እስራቱ ቀጥሏል እኮ ማንገላታቱ ቀጥሏል እኮ አፈና ቀጥሏል እኮ። ኦሮሚያ እኮ በወታደራዊ አስተዳደር ስር ነች። ይሄ የቀጠለ አይ የለም ይቅርታ ያርጉልኝና እንደዚህ የሚያደርጉ እንደዚህ የሚያደርጉ አሉ በሚለው ታጥቦ እጃቸውን ታጥቦ የሚሄዱበት ሁኔታ አይደለም። አቶ ሙላቱ ገመቹ የኦፌኮ ምክትል ሊቀመንበር በበኩላቸው ትናንት ጠቅላይ ሚኒስትሩ እንዳሉት ችግሩ በኢህአዴግ ውስጥ መሆኑ ከታመነ ጨክኖ መወሰድ ያለበት እርምጃ ነው ያሉትን ይጠቁማሉ። ኢህአዴግ በራሱ ቁርጠኛ የሆነ አቋም መውሰድ አለበት። በአሁኑ ጊዜ ቁርጠኝነቱ ምንድነው? ለህዝብ የሚያስብ ከሆነ ይችን አገር አንድነት ለመጠበቅ በራሱን በኩል የሚያስብ ከሆነ ካሁን ካለምንም ቅድመ ሁኔታ ከሁሉም ተቃዋሚዎች ጋር ከህዝብ ጋር መወያየትና ሰላማዊ ሁኔታ መፍጠር መቻል አለበት። ሁለተኛው ህዝብ ያቀረባቸው ጥያቄዎች፣ በሰላማዊ መንገድ የጠየቃቸውን ነገሮች ሁሉ ከህዝብ ጋር ተቀራርቦ ሰላማዊ በሆነ መንገድ ለመፍታት መሞከር፣ ለምሳሌ ያህል ልጅ ለሞተባቸው ቤተሰብ ለተቀጠፈባቸው ይህ ካሳ ለመክፈል በቁርጠኝነት ይህን ከህዝብ ጋር ሊያስታርቅ የሚችለው ይሄ ነው። ለዘላቂ ሰላም መደረግ አለባቸው ያሏቸውን ሌሎች እርምጃዎችንም ዘርዝረዋል። የህዝብን ልጆች እንደፈለጉ የፈጁ አነጣጥሮ ተኩሶ የገደሉ ያዘዙ፣ በዚህ ጉዳይ ላይ ኢንቮልቭድ የሆኑ ሰዎች ለህግ መቅረብ አለባቸው። የህግ ተጠያቂዎች ናቸው። ይህ እስካልሆነ ድረስ ህዝብ በጠቅላላው ደም ተቃብቷል። አስቸጋሪ ነው። ለእኔ ይከብደኛል። ስለዚህ አሁን ጠቅላይ ሚኒስትሩ ትላንት ያሉት አጥፍተናል በመባል ብቻ ከዛ በላይ አለፍ እኮ ይቅርታም ጠይቀዋል ነው የሚባለው። ይቅርታ የፈለከውን ነገር ሰርተ ከዛ በኋላ ይቅርታ ማለት እ ልጅ ሞቶበታል። አሁን ይቅርታ ልጅትን ገድያለሁና ይቅርታ አድርግልኝ በመባል ብቻ በዚህ ይሄዳል ወይ? ባህል አለ እኮ ስርዓት አለው። ዶክተር መረራ ጉድና በበኩላቸው ለጠቅላላ ለሀገሪቱ ችግሮች መፍትሄ መሰረቶች ናቸው ያሏቸውንም አክለውበታል። ይሄ በኢህአዴግ ቁመት የተሰራ የዲሞክራሲ ጥብቆ በቅቶታል። ከዚህ በላይ ህዝቡ በቃኝ ብለዋል። ራሴን የማስተዳደር እንትን መምጣት አለበት። ህዝቡ ከዚህ በኋላ ዝም ብሎ በጃዙር ካድሬዎች በዚህ በሞግዚት አስተዳደር የሚጨማለቁበት ዘመን ማለፍ አለበት እያለ ነው። ሂዱልን አልመረድናቸው እያለ ነው። ያ የህዝብ ጥያቄን እኔ ይቅርታ እጠይቃለሁ እኔ እንዲህ አድርጋለሁ በሚለው ማለፍ አይቻልም። ሌላ እንግዲህ እንትን ይሄ እውነተኛ ፌዴራሊዝም እውነተኛ ዲሞክራሲ የግድ ያስፈልጋል። መጨረሻ ላይ ሀቀኛ ድርድርና ለሁሉም ፊታዊ የሆነ በአንድ በኩል ሀቀኛ ድርድር ያስፈልጋል። ሆነስት ዲሊግ በሀቀኛ ድርድር ላይ የተመሰረተ ፊታዊ መፍትሄ ያስፈልጋል ለሁሉ ለነሱም ጭምር ማለት ነው። የኦሮሞ ፌዴራሊስት ኮንግሬስ ዛሬ ያሰራጨው የጽሑፍ መግለጫ የፈጠራ ውንጀላ ማካሄድና ዜጎችን ማፈንና መግደል እንዲቆም የሚጠይቅ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በኢትዮጵያ በፕሬስ ነፃነት ላይ የሚደረገው ገደብና የፀረ ሽብር ሕጉን በመጠቀም መንግስት በጋዜጠኞች በመብት ተሟጋቾችና በተቃዋሚዎች ላይ የሚያደርገው ጫና የሚያሳስባት መሆኑን ዩናይትድ ስቴትስ አስታውቃለች። በእስር ላይ የሚገኙት የቀድሞ የጋምቤላ አስተዳዳሪ እንዲለቀቁና በኢትዮጵያ የዜጎች መሠረታዊ መብቶች እንዲከበሩ በመጠየቅ አምስት የዩናይትድ ስቴትስ አባላት የምክር ቤት አባላት ይቅርታ ከትናንት በስቲያ ለፕሬዝደንት ባራክ ኦባማ የጻፉትን ደብዳቤ ተንተርሶ ለቀረቡት ጥያቄዎች በሰጠችው መልስ ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ይህን ያለው። በሌላ ተያያዥ ዜና የኢትዮጵያ መንግስት በኦሮሚያ ክልል በሰላማዊ ሰልፈኞች ላይ የወሰደው የኃይል እርምጃ አሳስቦናል ሲሉ አንዲት የመካከለኛው ምዕራብ ዩናይትድ ስቴትስ የሚኒሶታ ክፍለ ግዛት የምክር ቤት አባል ለግዛቲቱ ሸንጎ ባቀረቡት ረቂቅ አመልክተዋል። አሉላ ከበደ ዘገባዎቹን ጨምቆ ተከታዩን አጠናቅረዋል። በኢትዮጵያ በፕሬስ ነጻነት ላይ የሚደረገው ገደብና እንዲሁም የጸረ ሽብር ሕጉን በመጠቀም መንግስት በጋዜጠኞች በመብት ተሟጋቾችና በተቃዋሚዎች ላይ የሚያደርገው ጫና ዩናይት ስቴትስን ክፉኛ እንደሚያሳስባት ለኢትዮጵያ መንግስት እንገልጻለን ያለው ይህ የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ምላሽ። አክሎም ለመሰረታዊ የሰብአዊ መብቶችና የንግግር ነጻነት የተሻለ ጥበቃ ባመላከተ እርምጃ ባለው ባለፈው አመት ኢትዮጵያ ውስጥ በእስር ላይ የነበሩ የድረገጽ አምደኞች የመለቀቃቸው የሚያደርጋቸውን ዜና በአዎንታ ከተቀበልን በኋላ በቅርቡ የተፈጸመው የጋዜጠኞች እስር በጥልቅ አሳስቦናል ነው ያለው። አምስቱ የዲሞክራቲክ ፓርቲ የዩናይት ስቴትስ ምክር ቤት ተወካዮች በተቃዋሚ የፖለቲካ መሪዎች ላይ ይፈጸማል ያሉት አፈና በእጅጉ የሚያሳስባቸው መሆኑን ገልጠው ፕሬዚዳንት ኦባማ ባለፈው አመት ኢትዮጵያን ከመጎብኘታቸው ጥቂት ቀደም ብሎ አንዳንድ የፖለቲካ እስረኞችና ጋዜጠኞች መለቀቃቸውን ይህም ዩናይትድ ስቴትስ ከዚያች ሀገር ጋር ያላትን ዲፕሎማሲያዊ ግንኙነት ተጠቅማ የፖለቲካ እስረኞቹ እንዲ እንዲለቀቁ ግፊት ማድረግ እንዳለባት ግልጽ አመላካች ነው ሲሉ በዚሁ ደብዳቤያቸው መዘረዘራቸው ይታወሳል። ይህንኑ መሰረት አድርጎም ምላሽ የሰጠው የዩናይት ስቴትስ የውጭ ጉዳይ ሚኒስቴር በበኩሉ የንግግር ነጻነትን በማረጋገጥና ዲሞክራሲያዊ እርምጃዎችን በማጎልበት የኢትዮጵያ መንግስት ቀደም ሲል የወሰዳቸውን አዋንታዊ እርምጃዎች እንዲያጠናክር እያሳሰብን በሰዎች የንግግር መብቶች ላይ የሚፈጸመው አፈና ይህን መሰሉን አዋንታዊ እርምጃ ማደናቀፍ ብቻ ሳይሆን የልማትና የምጣኔ ሀብት እድገትንም የሚገታ መሆኑን መጠቆም እንፈልጋለን ብለዋል። ኢትዮጵያ በልማት ረገድ የአፍሪካ ማሳያ ናት ያለው የውጭ ጉዳይ ሚኒስቴር ምላሽ እነዚህ የተገኙ ስኬቶች ዘለቄታ የሚኖራቸው ግን የዴሞክራሲያዊ አስተዳደርና የሰብአዊ መብት ከበሬታ በተረጋገጠበት መሰረት ላይ ሲቀመጡ ብቻ ነው ሲል አሳስቧል። የኢትዮጵያ መንግስት ጋዜጠኞችንና ሌሎች መሠረታዊ የንግግር ነጻነት መብታቸውን ስለተጠቀሙ ብቻ የጸረ ሽብር ሕጉን በተቃውሞ ድምፅ ማፈኛነት ከመጠቀም መቆጠብ አለበት። የተቃውሞ ድምጽ የሚያሰሙ ወገኖችን መብትም ሊያከብር ይገባል ነው ያለው። የዩናይት ስቴትሱ የውጭ ጉዳይ ሚኒስቴር የምክር ቤት አባላቱ የጻፉትን ደብዳቤ ተንተርሶ ለቀረቡለት ጥያቄዎች በሰጠው በዚህ ምላሽ በኢትዮጵያ ይፈጸማል ያሉት የፖለቲካ መሪዎች አፈና እንዲቆም ሚስተር ኦባማ ግፊት ያደርጉ ዘንድ የጠየቁበትን ይህን ደብዳቤ የጻፉት የመካከለኛው ምዕራብ ዩናይት ስቴትሷ የሚኒሶታ ክፍለ ግዛት እንደራሲዎች ሪክ ኖላን፣ ኪት አሊሰንና ቤቲ ማኮለም እንዲሁም የፍሎሪዳ ክፍለ ግዛቱ አልሲ ሃስቲንግስ እና የሮድ አይላንዱ ወኪል ዴቪድ ሲስሊን ናቸው። በሌላ ተያያዥ ዜና የኢትዮጵያ መንግስት በኦሮሚያ ክልል በሰላማዊ ሰልፈኞች ላይ የወሰደው የኃይል እርምጃ አሳስቦናል ሲሉ የሚኒሶታ ክፍለ ግዛት የምክር ቤት አባል ሬና ሞራን ለግዛቱ ሸንጎ ባቀረቡት ረቂቅ አመልክተዋል። ያልተመጣጠነ ባሉት የመንግስት ኃይሎች እርምጃ የሰባ ስምንት ሰዎች ህይወት መጥፋቱን በመቶዎች የመቁሰል አደጋ ሲደርስባቸው፣ በብዙ ሺዎች ደግሞ ለስር በቅተዋል ሲሉም ለምክር ቤቱ ባቀረቡት በዚሁ ረቂቅ ጠቁመዋል። የጤና መድህን ዋስትናንና የትራፊክ ሕጉን ለማስፈጸም የሚያስችሉ መመሪያዎች የወጡበት መንገድ የተሳሳተ ነው ሲሉ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። መመሪያዎቹ መውጣት የነበረባቸው በመስሪያ ቤት ጠረጴዛዎች ሳይሆን ከተጠቃሚው ህብረተሰብ ጋር በሚደረግ ውይይት ነው ብለዋል። ጥፋትን በመዘገብ ላይ የተመሰረተውን አዲሱን የትራፊክ ህግ በተመለከተ በቂ ውይይት አለመደረጉን ጠቅላይ ሚኒስትሩ ገልጸዋል። እስክንድር ፍሬው ተጨማሪ አለው። ከሰፊ ጥናት በኋላ እንደወጡ የተነገረላቸው አዋጆች ህጎችና መመሪያዎች ወደ ህብረተሰቡ ሲወርዱ ቅሬታዎች እያስከተሉ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለህዝባቸው ያመኑት ለፓርላማ አባላት የተናገሩት ይህንኑ ነው። በምሳሌነት ከጠቀሷቸው አንዱ ደግሞ አስገዳጅ የሆነው የኢትዮጵያ የጤና መድን ዋስትና አዋጅ ነው። በመደበኛ ስራ ላይ የተሰማሩ ኢትዮጵያውያን የጤና መድን ዋስትና ማለትም የጤና ኢንሹራንስ እንዲኖራቸው የሚያስገድድ ነው አዋጁ። ለተግባራዊነቱ የተደረገው ዝግጅት መጠናቀቁ ካለፈው ጥር ጀምሮም በመደበኛ ስራ ላይ ከተሰማሩ ዜጎች ደሞዝ ላይ መዋጮ መቁረጥ እንደሚጀመርም ተገልጾ ነበር። ያ ግን አልተደረገም። ምክንያቱ ደግሞ አዋጁ ከህብረተሰቡ ዘንድ የገጠመው ተቃውሞ ነው። እንደዚህ አይነቱ መዋጮ ከደሞዛችን እንዲቆረጥ አንፈቅድም ያሉ አስተያየት ሰጪዎች ይህንኑ ለቪዮ አስረድተዋል። በተለይ አፈጻጸሙ ላይ ችግሮች እንዳሉ ደግሞ ጠቅላይ ሚኒስትር ኃይለ ማርያም አምነዋል። በእርግጥ ውይይቶች ተካሂዷል ተብሎ ሪፖርት ተደርጓል፣ ነገር ግን ህዝቡ ጋር በቀጥታ ወደ ተግባር ለመፈጸም በሚገባበት ጊዜ ቅሬታዎች ይነሳሉ። እነዚህ ቅሬታዎች በሚነሱበት ጊዜ ችግራችን ምን እንደሆነ የታወቀ ያልተፈታ ችግር እንዳለ ተገንዝበናል። ይሄ ችግር ከደንቦቹ መለስ ብለው የሚወጡ መመሪያዎች በራሳቸው በቂ ዝግጅት ሊደረግባቸው የሚገቡ ጥናት ሊካሄድባቸው የሚገቡ የህዝቡን ፍላጎቶች እና የተገልጋዮቹን የባለቤቶችን ጉዳይ በአግባቡ መያዝ ያለባቸው ጉዳዮች እንደሆኑ ከሁለቱም ለመረዳት የተቻለ ነው። ስለዚህ አሁን ያንን ቀሪ ስራ መስራት ይጠይቃል። ያ ቀሪ ስራ ባልተሰራበት ሁኔታ ተግባራዊ ማድረግ የማይቻል በመሆኑ ይሄ ጉድለት እንዳለ ወስደን ይሄንን ጉድለት በሌሎቹ ጊዜያት እንዳይደገም ለማድረግ መመሪያዎቹና ዝርዝር ያፈጻጸም ስልቶች በሚነደፉበት ጊዜ የአዋጁን የደንቡን መንፈስ የተከተሉ እንዲሆኑ፣ ጥፋትን በመመዝገብ ላይ የተመሰረተውን አዲሱን የትራፊክ ህግ በተመለከተም በቂ ውይይት አለመካሄዱን ጠቅላይ ሚኒስትሩ ጠቅሰዋል። ከዚህ በፊት ቅጣት ይጣላል። ይሄ የሚጣለው ቅጣት የማይመዘገብ በመሆኑ ምክንያት ማን ምን ያክል ጊዜ ቅጣት ተፈጸመበት የሚለውን አይታወቅም ነበር። አሁን የተደረገው አንድ ነገር ቢኖር በማስፈጸሚያ መመሪያው ይሄ ነገር ዘመናዊ ቴክኖሎጂ ተጠቅመን የምናስተዳድረው መሆን አለበት ተብሎ በዘመናዊ ቴክኖሎጂ እነዚህ መረጃዎች መያዝ ጀምረዋል። ሲያዙ አንድ ሰው ምን ያክል ጊዜ ጥፋት እንደፈጸመ የሚገልጹ በርካታ መረጃዎች ከዚያው ከኮምፒውተሩ ውስጥ ማግኘት ተችሏል። እዚህ ላይ በእያንዳንዱ ጥፋት ዙሪያ በዝርዝር ማስፈጸሚያ ስልቱ ላይ የተቀመጠው አንድ ሰው አንድ ጊዜ ሲያጠፋ፣ ሁለት ጊዜ ሲያጠፋ፣ ሶስት ጊዜ ሲያጠፋ፣ አራት ጊዜ ሲያጠፋ ምን ይደረጋል፣ እንዴት ይሆናል የሚለው ላይ በቂ ውይይት አልተካሄደበትም። ቪኦኤ በዚሁ የትራፊክ የጥፋት ምዝገባ ህግ ላይ ያነጋገራቸው የታክሲ አሽከርካሪዎች በመንገድ ላይ ያለውን ተጨባጭ ሁኔታ ከግምት አላስገባም ብለዋል። ህጉን ያረቀቀው አካልም ጉዳዩ የሚመለከታቸውን ሰዎች አላወያየም ባይ ናቸው። ስብሰባ ላይ አሁን ስብሰባ በማህበር ስብሰባ ተጠርተን ስኔ ለዚህ አጀንዳ ተብለ ተሄደ፣ የሚወራው ሌላ ጉዳይ ነው። ስለዚህ ይሄ ባለበት ስንት ስብሰባ ረግጦ ወጥተዋል እኮ የታክሲ ሹፌሩ ምኑ ምኑም። ስለዚህ ትክክለኛ ጥናት ማጥናት ከፈለጉ ወደ የቢሮ ሰብስበው ሳይሆን ታክሲ ተርሚናል ውስጥ ባለበት ረዳቶች ባሉበት፣ ሹፌሮች ባሉበት፣ ዋና የሚመለከታቸው ማለት ባሉበት ቦታ ላይ ጥናቱን ቢያደርጉ ውጤቱ ምን እንደሆነ እነሱ ያውቆታል። ጠቅላይ ሚኒስትሩ ትናንት በፓርላማው የሰጡት ማብራሪያም ይህንኑ ሀሳብ የሚጋራ የታክሲ አሽከርካሪዎቹንም ቅሬታ በመጠኑ ያንጸባረቀ ነው። መመሪያ በደስክ በመስሪያ ቤት ደስክ የሚሰራ ሳይሆን መመሪያ መመሪያውን ከሚጠቀሙ ኃይሎች ጋር ዝርዝር ውይይት ዝርዝር መግባባት የሚፈጠርበት መሆን እንዳለበት ተገንዝበናል። ይህንን ማስተካከል የሚገባ ስለሆነ ነው ጊዜ ተሰጥቶ ውይይት እንዲደረግ ይደረገው። ስለዚህ ችግሩ ያለው በአዋጁ አይደለም፣ ችግሩ ያለው በደንቦቹ አይደለም፣ ችግሩ ያለው በማስፈጸሚያ መመሪያዎች ነው። ስለዚህ ማስፈጸሚያ መመሪያዎቹ ከአዋጁ ከደንቡ የተነጠሉ መሆን የለባቸውም። የጤና መድን ዋስትናውም ሆነ ጥፋትን በመመዝገብ ላይ የተመሰረተው የትራፊክ ሕግ ትግበራ ወደ ሌላ ጊዜ ተላልፏል። ከተጠቃሚዎች ጋር ቀጣይ ውይይቶች እንደሚደረጉም ተገልጿል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያና በአንዳንድ የአገሪቱ አካባቢዎች ለተከሰተው ሁኔታ ይቅርታ ጠይቀዋል። በኦሮሚያ ክልል ጉዳት የደረሰው መንግስት ከመጠን ያለፈ ኃይል በመጠቀሙ እንደሆነ ተቃዋሚዎች አምናሉ። ጠቅላይ ሚኒስትሩና መንግስታቸው ግን ለዚህ ጉዳት ተጠያቂ የሚያደርጉት ጸረ ሰላም ያሏቸውን የሀገር ውስጥና የውጭ የፖለቲካ ኃይሎች ነው። ጠቅላይ ሚኒስትሩ ለኢትዮጵያ ህዝብ ያቀረቡት የይቅርታ ጥያቄም በምን ሁኔታ ማን ለፈጸመው ስህተት እንደሆነ ግልጽ አይደለም። የህዝቡን ተገቢ ጥያቄዎችና የወጣቶችን ፍላጎቶች አቅጣጫ ለማሳት የጸረ ሰላም ኃይሎችና ጥገኛ የጠባብነትና የትምክህት መረቦች ሴሎቻቸውን በማንቀሳቀስ በሰው ህይወት፣ በህዝብና መንግስት ንብረት እንዲሁም ለዘመናት አብሮ የኖሩ ብሔረሰቦችን ለማጋጨት ባደረጉት ጥረት ጉዳቶች ተከስተዋል። ሆኖም ህዝቡ የእነዚህን ኃይሎች እኩይ አላማ በአግባቡ በመረዳቱና ሂደቱን ለማስቆም በመነሳሳቱ ሁኔታውን ለማረጋጋት ችሏል። የፌዴራል መንግስትም በሆነ ጉዳይ ላይ የሀገራችንን ህዝቦች በከፍተኛ ደረጃ ይቅርታ ይጠይቃል። ኤርትራን በተመለከተም የተለወጠ ፖሊሲ እንደሌለ ጠቅላይ ሚኒስትሩ አብራርተዋል። ፖሊሲያችን ግልጽ ነው። ለእያንዳንዷ አላደረጋት ነገር የዓለም አቀፍ ህግ በሚፈቅደው መሰረት ተመጣጣኝ የሆነ እርምጃ እየወሰድን እንቀጥላለን ብለናል። ከልምድም ስለሚያውቁ አንዳንዶቹ ድንበር ተሻግረው ዜጎቻችንን ወስደው ነበረ። ቶሎ ብሎ መልሰውታል። ባይመልሱ ምን ሊከተል እንደሚችል ከፖሊሲያችን ተረድተዋል። ፖሊሲያችን ግልጽ ነው። ስለዚህ ይህን ፖሊሲ አጠናክረን እንቀጥላለን። ሌሎች ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ ጉዳዮችም በጠቅላይ ሚኒስትሩ ማብራሪያ ተዳስሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክቡራትና ክቡራን አድማጮች፣ የኤርትራ የውጭ ጉዳይ ሚኒስቴር በቅርቡ አውጥቶት በነበረ መግለጫ የህወሀት የፕሮፓጋንዳ ተቋም ያፈጁና ርካሽ ውንጀላዎችን በኤርትራ ላይ ይነዛል ሲል መግለጫ አውጥቶ አስታውቆ ነበር። የእንዲህ አይነቶቹ ውንጀላዎች ዓላማ እያደገ የመጣበትን የኢትዮጵያ ህዝብን ተቃውሞ ለመሸፋፈን እና የውጭ ለማስመሰል የሚጠቀምበት ዘዴ ነው ሲል የማስታወቂያ ሚኒስቴሩ በዚሁ መግለጫ ላይ አካቷል። ወደፊትም ከኤርትራ ባለስልጣናት የምናገኛቸው ምላሽ ካሉ ጥረቶች እናደርጋለን ይዘንላችሁ እንመለሳለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት ፕሮግራማችን በቀጥታ እስከ አራት ሰዓት ይተላለፋል። ተከታዩ አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በዛሬው ፕሮግራማችን ደጋርዲያን ጋዜጣ ድረገጽ ላይ በወጣው ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በተደረገው ቃለ መጠይቅ ላይ እናተኩራለን። ጋርዲያን ጋዜጣ ድረገጽ በኦል አፍሪካ ዳትካም ላይ ከወጣው ሪድ ክሬመር ባለፈው ወር ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ካካሄደው ቃለ መጠይቅ የተወሰኑ ነጥቦችን ለይቶ አትሟል። መንግሥት የሚሌኒየም የልማት ግብን በማሳካት ረገድ ትልቅ እርምጃ አሳይቷል። አሁን ደግሞ አዲስ የልማት ግብ ወጥቷልና ኢትዮጵያ እንዴት ይዘዋለች የሚል ጥያቄ ነበር ሪድ ክሬመር ለጠቅላይ ሚኒስትሩ ያቀረበው። ጠቅላይ ሚኒስትር ኃይለ ማርያም ኢትዮጵያ ካለ አንድ በስተቀር ሁሉንም ግቦች አጠናቃለች። ለስኬቱ ምክንያት የሆነውም ሕዝቡ እንዲሳተፍበት በማድረጋችን ነው ብለዋል። ጤናን በሚመለከት ሴቶች በንቃት ይሳተፋሉ። በድህነት ቅነሳ ግብ ደግሞ የአርሶ አደሮቻችን ሙሉ ተሳትፎ አለ። የወጣቶች ተሳትፎ ሲኖርና ሕዝቡ ዋናውን ቦታ እንዲይዝ ቢደረግ የወቅቱ ግባችንንም እንመታለን ሲሉ ጠቅላይ ሚኒስትሩ መልሰዋል። ኢትዮጵያ በነውጥም አካባቢ ያለች ሀገር ናት። የጸጥታ ደህንነት ጉዳይም ሁሉንም የሚያሳስብ ነውና የጸጥታ ሁኔታ በሀገሪቱ ኢኮኖሚ ላይ የሚያሳድረው ተጽዕኖ አለን ለሚለው ጥያቄ የሀገሪቱን ጸጥታ ለመጠበቅ ብዙ ጉልበትና ጊዜ እየሰጠን ነው። ኢትዮጵያ ነውጥ በማይለየው አፍሪካ ቀንድ መሀል የመረጋጋት ደሴት ናት። መንግሥት የውጭ ኩባንያዎችን ብቻ ሳይሆን የሕዝባችንን የጸጥታ ደህንነት ለመጠበቅ በሚቻለው ሁሉ ከፍተኛ ጥረት ያደርጋል። ጸረ ሰላም ኃይሎችንና አሸባሪዎችን በመታገል ረገድ ሕዝባችን ሙሉ ተሳትፎ አለው። የሀገር ጸጥታን በጸጥታ ኃይሎችና በሚሳይሎች ብቻ መጠበቅ ስለማይቻል በጸጥታ ጥበቃ ረገድ ህዝቡ አብይ ሚና እንዲኖረው እናደርጋለን ብለዋል። ጠቅላይ ሚኒስትሩ የሀገር ጸጥታን ሊያናጋ የሚችል ዋናው ጠላት ድህነት በመሆኑ ድህነትን ባለን አቅም ሁሉ መዋጋት አለብን። የጸጥታ ጉዳይ ሲነሳ ሰዎች አልሸባብን ነው የሚያስቡት ሲሆን እና ድህነት ሲጠፋ በሀገር ውስጥ ጸጥታ ይጠበቃል። የምንጠቀመው ፍልስፍና ይህን ነው። እስካሁን ባሉ ጊዜ ደግሞ በጣም ጥሩ ውጤት ተገኝቶበታል፣ በማለት ጠቅላይ ሚኒስትር ኃይለ ማርያም አስገንዝበዋል። በኦሮሚያ ተቃውሞ እየተካሄደ ነው፣ መንግስት የሰጠው ምላሽም ሀይል መጠቀም ነው። የሰብዓዊ መብት ቡድኖች እንደሚሉት ተቃውሞ ካሰሙት ሰዎች ብዙ ተገድለዋል፣ ታስረዋል ለሚለው የጥያቄው ነጥብ ጠቅላይ ሚኒስትር ኃይለ ማርያም የተቃውሞ መሰረት ፖለቲካ ሳይሆን የብዙ ወጣቶች ስራ አጥነት ነው ብለዋል። በኦሮሚያና በሌሎችም የሀገሪቱ ክፍሎች ያለውን የስራ አጥነት ችግር አልፈታንም። በሀገሪቱ ያለው የስራ አጥነት መጠን 16.5 ከመቶ ነው። ይህም በጣም ብዙ ነው። ስራ አጥነቱ በተለይም በወጣቶች ይበዛል። ከአጠቃላይ ህዝባችን ሰባ ከመቶ ከ30 ዓመት ዕድሜ ክልል በታች ነው። የሚቻለንን ጥረት እያደረግን ቢሆንም ተገቢ አያያዝ አላደረግንበትም። ኦሮሚያ ውስጥ በቅርቡ የታየው ተቃውሞ የተነሳው በስራ አጥነት ችግር ላይ ባሉ ወጣቶች ነው። በአንድ ህብረተሰብ የቀቢፀ ተስፋነት ስሜት ሲኖር እንዲህ አይነቱ መነሳሳት ይከተላል። ስለሆነም በወጣቶች ጉዳይ ላይ አትኩረን በተቻለ ፍጥነት ስራ የሚያገኝበት ሁኔታ መፍጠር ይኖርብናል። ካልሆነ ግን መነሳሳቱ ይቀጥላል። ሁለተኛው የችግሩ መንስኤ የመልካም አስተዳደር ጉድለት ነው። አርሶ አደሮች ካለ ተገቢ ህጋዊ ሂደት ከመሬታቸው እንዲነሱ ይደረጋል። ሙስናን መሰረት በማድረግ ከአንዳንድ የግል ዘርፎች ጋር እየሰሩ አርሶ አደሮችን ከመሬታቸው እያፈናቀሉ ነው። ገበሬዎቹ በዚህ ተግባር ስለሚቆጡም ወደ ህዝባዊ ተቃውሞ ያመራል። በኦሮሚያ ለሚካሄደው ተቃውሞ ዋና ምክንያቶች ስርአጥነትና የመልካም አስተዳደር ጉድለት መሆናቸውን ተረድተን ከህዝቡ ጋር እየተነጋገርን በመሆናችን ችግሩን በተቻለ ፍጥነት ልንፈታው እንችላለን። ከህዝቡ ጋር በሚገባ ስለተነጋገርን በአሁኑ ወቅት በኦሮሚያ ያለው ተቃውሞ ረግቧል ብለዋል ጠቅላይ ሚኒስትር ኃይለ ማርያም መንግስት በሰብአዊ መብት አያያዙ በአገር ውስጥና በዓለም አቀፍ ደረጃ ይነቀፋል። የመቃወም መብትን በሚመለከት ያሉት ፖሊሲ ምንድን ነው ለሚለው ጥያቄ ጠቅላይ ሚኒስትሩ ማንኛውም ሀገር ዩናይትድ ስቴትስም ጭምር በሰብአዊ መብት ጉዳይ ይነቀፋሉ። ሆኖም እኛ ገና በዲሞክራሲ ጅምር ላይ ያለን በመሆናችን ብዙ የበለጡ ችግሮች አሉብን። የዲሞክራሲ ባህል ባልነበረባት ሀገር ወደ ዲሞክራሲያዊ አስተሳሰብ ለማደግ ጊዜ ይወስዳል። ዲሞክራሲያዊ ባህልን ለማሰረጽ ጊዜ መውሰድ አይቀርም። ሆኖም ትክክለኛውን መስመር ይዘናል፣ እየተሻሻለ በመሆኑም በዛው እንቀጥላለን በማለት አስረድተዋል። ጠቅላይ ሚኒስትር ኃይለማርያም ህዝባዊ ማህበራት ዲሞክራሲያዊ ባህልን በማዳበር ተግባር ሊኖራቸው ስለሚገባ ሚና ሲያብራሩ ደግሞ የፖለቲካ ፓርቲዎችና ህዝባዊ ማህበራት በሰላማዊ መንገድ መስራት ይኖርባቸዋል። ኃይል በመጠቀም ግቦቻቸውን ሊመቱ ይችላሉ የሚል እምነት የለንም። አንድ መታወቅ ያለበት ነገር እኛ የምንከተለው የልማታዊ ዲሞክራሲያዊ ስርዓት መሆኑን ነው። ይህም ማለት መንግስት በሚያስፈልገው ደረጃ ኢኮኖሚ ውስጥ ይገባል። ብዙ ኒዎሊበራሎች ደግሞ ይህን አይወዱም። በኢትዮጵያና መንግስቷ ላይ የነቀፌታ ውርጅብኝ በማውረድ የነሱ ርዕተ ዓለም ትክክል፣ የእኛ ደግሞ የተሳሳተ አድርገው ለማቅረብ ይሞክራሉ። ችግር ሲፈጠርም አጋ ነው ያቀርቦታል ብለዋል ጠቅላይ ሚኒስትሩ። በኢትዮጵያ የገባውን ድርቅ በሚመለከት ደግሞ መንግስት በሚቻለው መጠን ህዝባችንን በመመገብ ከረሃብ ለማትረፍ እየሞከረ ነው። እስካሁን ባለው ጊዜ አርኪ የዓለም አቀፍ ምላሽ አላገኘንም። ሁኔታው በዚህ ከቀጠለ ግን መንግስት ቅድሚያ ከሚሰጣቸው ነገሮች ወስዶም ቢሆን ሰብአዊ ቀውስን ለማስወገድ የሚቻለውን ሁሉ ያደርጋል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሪድ ክሬመር ላቀረበላቸው ጥያቄዎች ምላሽ ሰጥተዋል። አዳነችን፣ አመሰግናለሁ። ወደ ተከታዩ ዝግጅት እናልፋለን። ለጥያቄዎ መልስ ለጥያቄዎ መልስ ዝግጅታችን በወቅታዊ የኢትዮጵያ ጉዳዮች ከአድማጮች ላሰባሰባቸው ጥያቄዎች ምሁራን መልስ የሚሰጡበት ነው። ታዲያ ዛሬ በሚቀርበው ክፍል አንድ ዝግጅት ኢትዮጵያ የኢኮኖሚ እድገት እያስመዘገበች ነው እየተባለ እንዴት ረሃብ ይከሰታል በሚሉ ጥያቄዎች ዙሪያ መልስ ይሰጡናል። የአዲስ አበባ ዩኒቨርሲቲ መምህራን ተሳታፊዎቹ የአንትሮፖሎጂ ፕሮፌሰር ዶክተር ገብሬ ይንቲሶ ደኮ፣ የህግ ፕሮፌሰር ዶክተር መሀሪ ረዳኢ እና የፖለቲካ ሳይንስ ፕሮፌሰር ዶክተር ካሳሁን ብርሃኑ ናቸው። አዘጋጅና አቅራቢ ትዝታ በላቸው። ይህ ውይይት ወይንም ለአድማጮቻችን ጥያቄ መልስ እንድሰጡልን ስንጋብዛችሁ ፈቃደኞች ስለሆናችሁ በጣም ነው የምናመሰግነው። መጀመሪያ ስለ ምግብ እጥረት በተነሳው ጥያቄ እንጀምር። አቶ ሳተናው አሊ የጥያቄው መልስ ደንበኛ ናቸው። በላኩልን ጥያቄ አስር ሚሊዮን ህዝብ ለረሃብ መጋለጡ እውነት የኢትዮጵያ ህዝብ ረሃብ ምክንያት ኤልኒኖ ነው ወይስ ለኤልኒኖ የአየር ንብረት ለውጥ አስተዳደራዊ ችግር ጎጠኝነት ጠባብነት ስርቆት ሌብነት ነው እሳቸው የሚሉት ይህንን ባለሙያዎቹ ተንትነው እንዲያስረዱ የሚሉት አቶ ሳተናው የግብርናው ዘርፍ ስናይ ይህ ነው የሚባል ውጤት አልታየም እነሱ ግን መንግስት ነው እነሱ የሚለው ባለ ሁለት ዲጂት እድገት ተመዝግቧል ይሉናል። ታዲያ ይህ ከሆነ ለምን እርዳታ ይጠይቃሉ? የእርሻ ምርምር ሀምሳኛ አመቱን ሲያከብር ሰሞኑን በሀምሳ አመታት ውስጥ ለሀገሪቱ ያስገኘው ምርት እድገት ግን በመለኪያነት አላሳየን የሚል ነው። አያይዘው ሌላ አቶ ሙሉ ተቋም የተባሉ በላኩልን ደብዳቤ የኢትዮጵያ ኢኮኖሚ በ በአስር ነጥብ ሁለት አደገ ይባላል። የኢትዮጵያ ረሀብተኛ ደግሞ አስር ነጥብ ሁለት ሚሊዮን ነው ይባላል። እኔ እንኳ ከዚያ በላይ ወይንም እጥፍ ነው የሚመስለኝ። ኢኮኖሚው አደገ ከተባለ ሰው እንዴት ይራባል? ይላሉ። በዶክተር ካሳሁን ልጀምር። እሺ፣ ይቻላል። ቁጥሩን በተመለከተ የተለያዩ የአሀዝ መረጃዎች አሉ። በአጠቃላይ መናገር የምንችለው በሚሊዮኖች የሚቆጠሩ በዚህ በተፈጠረው የአየር ንብረት መዛባት እና በተጨማሪም እስከተወሰነ ደረጃ አንዳንድ ሁኔታዎችን አስቀድሞ ከግምት ውስጥ ባለማስገባት የተነሳ ቸልተኝነት ተደማምሮ በሚሊዮኖች የሚቆጠሩ ዜጎች ለምግብ እጥረት ችግር ተዳርገዋል የሚለው ላይ መስማማት ይቻላል። መንስኤው እንግዲህ ኤልኒኖ አንዱ መሆኑ ምንም አጠያያቂ ባይሆንም ሁሉ ነገር በኤልኒኖ ዙሪያ ብቻ ይሽከረከራል ማለት አይቻልም። ምክንያቱም አንዳንድ መሰራት የሚገባቸው ነገሮች ቀድሞ ተሰርተው ቢሆን ቀድሞ ታስቦበት ቢሆን ሙሉ በሙሉ ማስቀረት እንኳን ባይቻል ሁኔታውን በተወሰነ ደረጃ መቀነስ ይቻል ነበር ብሎ መደምደም ይቻላል። ግብርና ውጤት አላሳየም የሚለው አከራካሪ ነው የሚሆነው በተለይም ባለፉት በርካታ ዓመታት የግብርና ምርታማነትን ለመጨመር ብዙ ጥረቶች መካሄዳቸውን መካድ አስቸጋሪ ይሆናል። በተለይም በዚህ በኤክስቴንሽን ፕሮግራም አማካኝነት። በተጨማሪም ደግሞ አንድ አዲስ ተቋም በጠቅላይ ሚኒስትሩ ሰብሳቢነት የሚመራ ይሄ አግሪካልቸራል ትራንስፎርሜሽን ኤጀንሲ የሚባለው ከተቋቋመ በኋላ የተወሰኑ ለውጦች ታይተዋል። ነገር ግን በየጊዜው እንደሚሆነው በመሀሉ ተፈጥሮአዊም ሰው ሰራሽ ሁኔታም ጣልቃ እየገባ የሚደረጉ የተጀመሩ መልካም ሁኔታዎችን ደግሞ ሲይዝ ሲጎትት ማየት ይቻላል። የእርሻ ምርምር አምሳ ዓመት ቆይቶ ምንም አልሰራም የሚለው ትንሽ የተዘነነ ይመስለኛል። የእርሻ ምርምር ብዙ ብዙ ስራዎችን ሰርቷል። ነገር ግን አንዱ ችግሩ እኔ እስከማውቀው ድረስ የሚሰራቸው ስራዎች በተለያዩ ስርዓቶች በነበሩ መንግስታት በቂ ትኩረት ተሰጥቶ ያደረጋቸው የምርምር ውጤቶች ሙሉ በሙሉ ወደ ተግባር ሊለወጡ ያልቻሉበት ሁኔታ ነበር። ለምሳሌ በንጉሱ ጊዜ የመሬት ይዞታው ራሱን የቻለ ችግር ነበረው። በዚህም የተነሳ ይሄንን ለአርሶ አደሩ የህብረተሰብ ክፍል የምርምር ውጤቶችን ማዳረስ አስቸጋሪ ሆኗል። ከዛም በኋላ በደርግ ጊዜም ቢሆን እዚህ ላይ ብዙ ትኩረት አልተሰጠም። የተለያዩ የሰላም እና የመረጋጋት ችግሮች በሀገሪቱ በአብዛኛው የሰፈኑበት ሁኔታ ነበረ። ከዛ በኋላም ምን ያህል የእርሻ ምርምር ውጤቶች በበቂ ድጋፍ ለህብረተሰቡ ደርሱ ችለዋል የሚለው የተሟላ መረጃ ባይኖረኝም ከተወሰነ ጊዜ ወዲህ አንዳንድ ጥረቶች መደረጋቸውን በአቅም አስቸጋሪ ነው የሚሆነው። እዚህ ላይ አፍሞልቶ ለመናዘር ደብል ዲጂት ዶርዝ ባለ ሁለት አሃዝ እድገት ታይቷል። የተራበው ሰው ቁጥር ደግሞ በሚሊዮኖች ተመንዝሮ ያን ያህል ነው የሚለው ወደ እድገት ወደ ህብረተሰብ ተደራሽነት ይሄ በሚመነዘርበት ጊዜ ተመሳሳይ እንደምታ ላይኖረው ይችላል። አስር ነጥብ ሁለት ስላደገ ምንም ችግር ሊኖር አይገባም የሚለው ለምሳሌ ፔር ካፒታ የነፍስ ወከፍ ገቢ ብንወስድ አምስት መቶ ብር የሚያገኝና አንድ ብር የሚያገኝ የጠቅላላው የፖፕሌሽኑ ሳምፕልስ ቢሆኑ እያንዳንዱ ሰው አምስት መቶ ብር ከሀምሳ ሳንቲም ያገኛል የሚል ድምዳሜ ላይ የሚያደርስ አይነት ነገር ይመስለኛል። ስለዚህ የእድገቱ የአህዝ መጠን በመንግስትም በእነዚህ በዓለም አቀፍ ደረጃ ባሉ ተቋማትም አንዳንድ ልዩነቶች ቢኖሩም ተቀራራቢ የእድገት ደረጃ መኖሩን በእንግሊዝኛው ግሮዝ እድገት ው ግን ከደቨሎፕመንት አንጻር ስናየው በዚህ አይነት መንገድ የሚሄድ አይደለም። ምክንያቱም ወደ አንድ ሴክተር፣ ወደ አንድ የህብረተሰብ ክፍል፣ ወደ አንድ ወገን የሚያጋድሉ ሁኔታዎች ይኖራሉ። እሺ፣ ከዛ አንጻር ቢታይ ጥሩ ነው። እሺ ዶክተር ካሳውን አመሰግናለሁ። ግን እዚህ ላይ አንዳንድ ያልተነሱ ነገሮች አሉ። እድገት አለ ሲባል የተመጣጠነ እድገት አለ ወይ አገር ውስጥ ለሁሉም የአገሪቱ ሕዝብ የሚለውን እና አድማጬ ሌላ የጠየቁት ለምሳሌ ስለ ሙስና አንስተዋል፣ ሌብነትና ስርቆት፣ ጠባብነት ነው የሚሉት። ከዛ በተጨማሪም ከሀገር ውስጥ ሰሞኑን በሚዲያ እንደተዘገበው ወደ 26 ቢሊዮን ዶላር የወጣ እንዳለ ነው የሚናገሩት እሳቸው ያስታውሱናል፣ እንጂ በሚዲያም ተዘግቧል እና ዶክተር ካሳሁን በሰጡን ሀሳብ ላይ ዶክተር መሀሪ አሁን ያነሷቸውንም ነጥቦች አክለው ቢገልጹልን አመሰግናለሁ እንግዲህ የድርቁ ሁኔታ መነሻው ተፈጥሮ ነው ወይ ሰው ሰራሽ ነገር አይደለም ወይ የሙስና ነገር የፖሊሲ ችግር የጠባብነት የመሳሰሉት አይደለም ወይ የሚል አይነት ነው ከጥያቄ የተገነዘብኩት እንግዲህ አንዱ በብዙ የሀገር ውስጥም የውጮቹም የተማመኑበት ነገር የኤልኒኖ ክስተት ብዙ የአፍሪቃ ሀገሮችን እስከ ደቡብ አፍሪቃ ድረስ እንደመታና ጉዳት እንዳደረሰ ይታወቃል። የኢትዮጵያም ጉዳይ በዋናነት ከዚሁ የተፈጥሮ አየር መዛባት ጋር የተያያዘ እንደሆነ በመንግስት ብቻ ሳይሆን ገለልተኛ በሚባሉ የውጭ ተቋማት ጉዳዩ የሚመለከታቸውም የተቀበሉት ነገር ነው። እና ይሄ ዋናው ምክንያት ሊባል የሚችለው እሱ ነው ግን እሱ ብቻ ነው ወይ ወደሚለው ነገር ግን ክሄን በቂ ዝግጅት ልናደርግ አንችልም ነበር ወይ ምናልባት የዝናብ ጠባቂ በመሆናችን ነው እንጂ የከርሰ ምድር ውሃ እየተቆፈረ ወይም ደግሞ ባለፉት አመታት የሚፈስ የነበረ ውሃ እየተገደበ ወደ መስኖ አጠቃቀም ዳይቨርሲፋይ ማድረግ ብንችል የዝናቡን ውሃ ከላይ የሚመጣው የማይገኝም ቢሆን ከውስጥ ያለው የመሬት ሀብታችን ወይ ደግሞ ዝናብ በሚጥልበት ጊዜ የምንገድበው እና ከትረን የምንይዘው ውሃ ተጠቅመን ቢሆን ኖሮ አሁን ያደናገጠን ያህል ሊያደናግጠን ይችል ነበር ወይ? በዚህ ረገድ ፖሊሲ ቀርጸን ወደ መሬት አውርደን ብንሰራ የተሻለ ተጋላጭነታችንን የመቀነስ እድል ሊኖረን አይችልም ነበር ወይ የሚለው ነገር መታየት ያለበት ነው የሚመስለኝ። እና በዚህ ረገድ እኔ የተወሰነው ፖሊሲያችን የተወሰነ አስተዋጽኦ እንዳደረገ እገምታለሁ። በተረፈ ከዚህ ከሙስና ጋር ተያይዞ ሙስና እንግዲህ አገራችንም ውስጥ እንዳለ ሌሎች ሀገሮችም እንዳለ በስፋት የሚገለጽ ነው የገንዘብ ወደ ውጭ የመሄድ የመፍሰስ ጉዳይም እንዳለ የሚታወቅ ነው። በብዙ ጥናቶች ይታያል። እንግዲህ እነዚህ ገንዘቦች በየት ነው የሚወጡት? የመንግስት ሹመኞች ነው ወይ የሚያወጧቸው? ነጋዴዎች ነው ወይ የሚያወጧቸው? ጥናቶቹ ብዙ ሲያሳይም አይታይም። ያ በሆነበት ሁኔታ አንደኛ መረጃዎቹ ሙሉ ስዕል እየሰጡን ነው ወይ የሚለው ነገር እኔ ሙሉ ስዕል የለኝም። ያው የምንሰማው ተጨማሪ መረጃ እና እዛ ላይ ደፍሮ አፉን ሞልቶ ከሙስና ጋር የተያዘ ነው ለማለት በጣም የሚያስቸግር ነው የሚመስለኝ። በተረፈ ይሄ አስር ሚሊዮን ሰው ተርቦ አስር ሚሊዮን አስር ፐርሰንት አድገናል እያልን አስር ሚሊዮን ተራበ። የሚለው በእርግጥ በመርህ ደረጃ ሰው መራብ አይገባውም፣ አንድም ቢሆን በተቻለ መጠን ይህን መሰረታዊ የመብላት መብት ማስጠበቅ ብንችል ጥሩ ነበር። ነገር ግን ትንሽ ቁጥሩ የተጋነነ ይመስላል። እንግዲህ አንዳንዶቹ አስራ ስምንት ድረስ ይወስዱታል። በመንግስት በአሁኑ ደረጃ ኦፊሻሊ የተቀበሉት አስር ነጥብ ምናምን ነው የሚመስለኝ። ይሄ ውይይት ነገ ይቀጥላል። በኢትዮጵያ በአንዳንድ ቦታዎች በተነሱ የማንነት ጥያቄ ላይ የሚያተኩረው የመጨረሻው ክፍል ነገን ስለሚደመጥ ተከታተሉ። እኛም ፕሮግራማችን የዛሬውን እዚህ ላይ እንፈጽማለን። በነገራችን ላይ ሮም ከተቆረቆረች ዛሬ ልክ አንድ ሚሊዮንኛ ቀኗ ነው ወደ 2777 ዓመት ማለት ነው። ደናደሩ ክብራትና